SOMBA ዩናይትድ ስቴትስ በኢትዮጵያ ላለፉት በርካታ ወራት የዘለቁ ሰላማዊ ሰልፎችና በመንግሥት የጸጥታ ኃይሎች የተወሰዱ እርምጃዎች እንደሚያሳስቧት በተደጋጋሚ እየገለጸች ነው። በአንድ ጎን የሰብአዊ መብቶች ይዞታው በእጅጉ የከፋ እንደሆነ በመብቶች ተሟጋች ድርጅቶችም ሆነ በዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ዓመታዊ ዘገባዎች የሚወቀሰው የኢትዮጵያ መንግሥት በልማትና በጸረ ሽብር ዘመቻ የዋሽንግተን ቁጥር አንድ አጋር ነው። ባለፈው ሳምንት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ዩናይትድ ስቴትስና ኢትዮጵያ በስደተኞችና ፍልሰተኞች መልሶ ማቋቋምና የምጣኔ ሀብት እንቅስቃሴን ለመፍጠር አብረው ሊሰሩ መስማማታቸውን ተንተርሶ ሄኖክ ሰማግዜር ከኦባማ አስተዳደር ከፍተኛ ባለስልጣንን አነጋግሮ የሚከተለውን ዘገባ አጠናቅሯል። በኢትዮጵያ መንግስት የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ የሚፈጸሙ ግድያዎች፣ ስርዓቶችና የመብት ረገጣዎች የዩናይትድ ስቴትስ መንግስትን ያሳስበዋል ነው ያሉት ሊንዳ ቶማስ ግሪንፊልድ በአፍሪካ ጉዳዮች የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ከዝግጅት ክፍላችን ጋር ባደረጉት ቃለ ምልልስ። ሁኔታዎቹ በእጅጉ ያሳስቡናል። ከኢትዮጵያ መንግስት ከፍተኛ ባለስልጣናት ጋር በጣም የተጋጋለ ውይይት አድርገናል። መንግስቱ በዜጎች ለሚቀርቡ ስጋቶችና ጥያቄዎች ምላሽ እንዲሰጥም አበረታተናል። ህዝቡ በተለይ ወጣቶች በመንግስቱ ላይ ያላቸውን ቅሬታዎች የሚገልጹበት መድረክ ለመፍጠር መንግስቱ አማራጮች እንዲወስድ ጠይቀናል። ባለፉት ሁለት ወራት እንዳየነው ሰልፎች ወደ ጥፋት እንዳያመሩ ያለንን ፍላጎትም ገልጸንላቸዋል። የኢትዮጵያ መንግስት በተባበሩት መንግስታት ድርጅት ዓመታዊ ጉባኤ ላይ በስደተኞችና ፍልሰተኞች ዓለም አቀፍ ትብብር አብይ አጋር ሆኖ ከፕሬዚዳንት ባራክ ኦባማና ሌሎች የአውሮፓ መሪዎችም እንደዚሁም ሌሎች የቅርብ አጋራት ጋር በቅርበት ሰርቷል። የዩናይትድ ስቴትስ መንግስት አዲስ የ3 ቢሊዮን ዶላርስ ዓለም አቀፋዊ እርዳታ ሲያቀርብ፣ የአውሮፓ ህብረትና ብሪታንያም ለኢትዮጵያ መንግስት ቀጥተኛ የምጣኔ ሀብት ድጋፍና አነስተኛ ወለድ ያለው ብድር ሊሰጡ ተስማምተዋል። ኢትዮጵያ ሁለት የኢንዱስትሪ ፓርኮች እንድትገነባና ወደ 30 ሺህ ለሚሆኑ ኤርትራውያን ፍልሰተኞችና ስደተኞች እንደዚሁም ለ60 ሺህ ኢትዮጵያውያን የስራ እድል የምትፈጥርበት ኢንቨስትመንት ከአውሮፓ ሀገሮች ተገኝቷል። ይህንን ሁኔታ በኒውዮርክ የተባበሩት መንግስታት ድርጅት ፊት ለፊት ቆመው ሲቃወሙ የነበሩ ኢትዮጵያውያን መካከል ጽጌረዳ ሙልጌታ ሰሚ ቢጠፋም ድምጻቸውን ማሰማታቸውን እንደሚቀጥሉ ታስረዳለች። ጩኸታችን ተሰማ ማለት አልችልም። ምክንያቱም ሀያ አምስት አመት ሙሉ የኢትዮጵያ በጀት ፋይናንስ የሚደረገው ፊፍቲ ፐርሰንቱ በፎሪን ኤድ ነው። ሶስት አራተኛው ሬቭኑ በሬስትና በኤፈርንስ የተያዘ ነው። ይህም በትንንሽ የመንግስት አካላቶች የኢትዮጵያ ውስጥ ያለው የኢኮኖሚክ ፓወር የተያዘ ነው። በመሆኑ ዛሬ ብቻ ሳይሆን ያለፉት 25 አመታት ከ44 ቢሊዮን ያላነሰ ገንዘብ የኢትዮጵያ ሕዝብ አግኝቷል። በየአመቱም ያልቀረበት ዳግ ከሚባለው ዲቨሎፕመንት አሲስተንት ግሩፕ የሚባለው ሀያ ሰባት ኢንስቲትዩሽኖች ያሉበት በአመት ውስጥ አራት ነጥብ ሁለት ቢሊዮን ድረስ ያለ አካውንታብሊቲ ለኢትዮጵያ ህዝብ እየሰጠ ነው። ይህንን በሚጠየቁበት ጊዜ በወረቀት ላይ አካውንታብል ናቸው ይላል፣ ሊሆኑ ይገባል ይላል። ግን በስራ ላይ ሲታዩ የኢትዮጵያ ህዝብ የሚወስደውን ገንዘብ ህዝቡን ለመጨፍጨፍ እና ወጣቶችን ከሀገር ለማሳደድ የሚጠቀምበት ሆኖ ተገኝተዋል። የዩናይትድ ስቴትስ ረዳት የውጭ ጉዳይ ሚኒስትር ሊንዳ ቶማስ ግሪንፊልድ በዋሽንግተን መስሪያ ቤታቸውም ሆነ በሌሎች አካባቢዎች በውጭ ሀገር የሚኖሩ ኢትዮጵያውያን የሚያሰሟቸውን ተቃውሞዎች እንደተረዱ እንደሚሰሙ ይገልጻሉ። በዩናይትድ ስቴትስ እና አውሮፓ በሰላማዊ ሰልፎች ድምጻቸውን የሚያሰሙት ሰዎች በኢትዮጵያ የሚተነፍሱበት መድረክ ስላልተፈጠረ ነው። ሰላማዊ ሰልፍ ማካሄድ ከዴሞክራሲያዊ ተሳትፎ ባሻገር የዩናይትድ ስቴትስ ፖሊሲ ሁለት ገጽታ ያለው እንደሆነ በሰላማዊ ሰልፈኞቹም ሆኑ በዩናይትድ ስቴትስ ኮንግረስ አባላትም ሲተቹ ይሰማል። እነዚህ ትችቶች ነጥብ አላቸው ብለው ያስባሉ ብለን ጠይቀን ነበር። If we were not talking to the Ethiopian government about civil uh, rights, about human rights, about press freedoms, who else would be doing it? እኛ የኢትዮጵያን መንግስት ስለ ዜጎች መብቶች የሰብአዊና የመናገር ነጻነት መብቶች ካላነጋገርናቸው ማን ያነጋግራቸዋል የዩናይትድ ስቴትስ መንግስት ከኢትዮጵያ ጋር በመልካም አስተዳደርና የዜጎች መብት ጥበቃ ዙሪያ የሰፋ ልዩነት ቢኖረውም ካልተስማማን እንለያይ አይነት ፖሊሲ መከተል ለማንም እንደማይጠቅም ረዳት የውጭ ጉዳይ ሚኒስትሯ ገልጸዋል። ሆኖም ፍጹም መለያየትና ከመንግስታት ጋር የማንነጋገርበት ፖሊሲ የትም አያደርሰንም። ከመንግስቱ ጋር መነጋገር መቻል አለብን። እነዚህን እክሎችም በቀጥታ ልናሻሽል የምንችለው በዚህ መልኩ ነው። ሊንዳ ቶማስ ግሪንፊልድ የኦባማ አስተዳደር የአፍሪካ ምክትል የውጭ ጉዳይ ሚኒስትር ናቸው። ለሰጡ ማብራሪያ እናመሰግናለን።